የሞ ኢብራሂም ተቋም በቅርቡ ባወጣው ሪፖርት መሰረት አፍሪካ በአጠቃላይ በመልካም አስተዳደር ያደረገችው እድገት አዝጋሚ ነው አለ። ጥቂት አገሮች ግን ተመዝጋኝ ተመስጋኝ መሻሻል አድርገዋለም ብለዋል። ሄንሪ ሪጅዌል ከለንደን ያጠናቀረውን ዘገባ ሰለሞን ክፍሌ ይዞታል። የአፍሪካን ሀገሮች መልካም አስተዳደር በተመለከተ ከማንኛውም ድርጅት የተሻለ የተጠቃለለ መረጃ እንደሚያቀርብ ይገልጻል የሞ ኢብራሂም ተቋም። ተንታኞች በያመቱ እያንዳንዱን የአፍሪካ ሀገር እያነሱ ለንግድ ሥራ አመችነቱን በአመራር ላይ ያሉ ሰዎች ምን ያህል አሰራራቸው ለሕዝብ ግልጽ መሆኑን እንዲሁም በሴቶች ላይ የሚፈጸሙ ዐመፃዎችን ለመከላከል የሚያወጧቸውን ሕጎች በጥልቀት እየመረመሩ የጥናታቸውን ውጤት ይፋ ያደርጋሉ። የዘንድሮ ዓመታዊ ሪፖርት ይፋ በተደረገበት ሥነ ሥርዓት ላይ የተቋሙ መሥራች ሞ ኢብራሂም ሲናገሩ ባለፉት አራት ዓመታት የታዩ አጠቃላይ ሁኔታዎች አሳሳቢ ናቸው ብለዋል። ያሻቅብ የነበረው አካሄድ አንድ ከፍታ ላይ ደርሶ መቆሙን ነው የምንገነዘበው። እስካሁን አልወረደም፣ እንዲያውም በጣም በአዝጋሚ ሁኔታ ከፍ እያለ በሜድ ላይ ነው። ስለዚህም በመጀመሪያ ደረጃ የምናቀርበው ጥያቄ አፍሪካ በመልካም አስተዳደር የምታደርገው መሻሻል ቆሟል ወይ የሚል ነው። እንደ አውሮፓውያን ዘመን አቆጣጠር ከ2011 ዓ ም ወዲህ ሀያ አንድ የአፍሪካ ሀገሮች አጠቃላይ በመልካም አስተዳደር የነበራቸው መመዘኛ ወርዷል። ሂደቱ ግን በአንዳንድ አካባቢዎች ደግሞ ተመስጋኝ እንቅስቃሴ እያደረገ መሆኑ ይታያል። ለምሳሌ የጤና ጥበቃና የትምህርት ይዞታን ብንመለከት በመላ አፍሪካ ማለት ይቻላል መሻሻል አሳይቷል። ሞ ኢብራሂም እንደ ተናገሩት ከአንድ ወር በኋላ ጠቅላላ ምርጫዎችን የምታካሄደው አይቮሪ ኮስት ናት። በአጠቃላይ ትልቅ መሻሻል ያሳየችው ኮትዲቫር በሁሉም ማለት ይቻላል የመልካም አስተዳደር መለኪያዎች ከፍተኛውን መሻሻል አድርጋለች። እዚህ ላይ መገንዘብ የሚገባ ነገር ቢኖር ደግሞ ይቺ ሀገር ከእርስ በርስ ግጭት ገና መላቀቋ መሆኑ ነው እንደ ሩዋንዳ፣ ሞሮኮ፣ ቶጎ ቶጎና ኬንያ ያሉትን ሀገሮች ብናይ ደግሞ አሁንም ገና ከግጭቶቹ አልወጡም። እናም በእውነቱ ይበልጥ አትኩረው ያሉት በልማትና መሰረታዊ አገልግሎቶችን በማቅረብ ተግባር ላይ ነው። አሁንም አገሮቻቸው ውስጥ ግጭቶች እየተካሄዱ ባሉባቸው በሶማሊያ ደቡብ ሱዳንና የማዕከላዊ አፍሪካ ሪፑብሊክ ሁኔታዎች አስቸጋሪ ናቸው። በሞ ኢብራሂም የመልካም አስተዳደር ሰንጠረዝ ላይም ከወለሉ ላይ ይገኛሉ። ምጣኔ ሀብትን የተመለከተው መለኪያ የሞ ኢብራሂም ኢንዴክስ በከፍተኛ ደረጃ ማሽቆልቆል የታየበት ነው ይላል። በርካታ የአፍሪካ ሀገሮች ይላሉ ተንታኞች። በርካታ የአፍሪካ ሀገሮች ከቅርብ ዓመታት ወዲህ በታዩ የሸቀጦች ዋጋ ማሽቆልቆል ኪሳራ ደርሶባቸዋል። የሞ ኢብራሂም ዓመታዊ ሪፖርት ለንደን ከተማ ላይ ይፋ በሆነበት ሥነ ሥርዓት የቀድሞው የአፍሪካ የልማት ባንክ ፕሬዝዳንት ዶናልድ ካቤሩካ ሲናገሩ ስኬታማ መሆን የቻሉት የአፍሪካ ሀገሮች ኢኮኖሚያቸውን በተለያዩ ዘርፎች ስለሚጠቀሙ ነው ብለዋል። እነዚህ በምጣኔ ሀብቱ ዕድገት የተሳካላቸው ሀገሮች በሸቀጦች ንግድ ላይ ብቻ አለመተማመናቸው ነው። ያም የመዋዕለ ንዋይ ምደባውን በመጨመር አንደኛው ሲሆን ሁለተኛው የሀገር ውስጥ ፍጆታን ማሳደግ ነው። ሶስተኛው ደግሞ በተቻለ መጠን ከአካባቢው ሀገሮች ጋር የንግድ ልውውጡን ማሳደግ ነው። የሞ ኢብራሂም ፋውንዴሽን ይህን የመልካም አስተዳደር ግምገማ በየዓመቱ የሚያወጣው ዜጎች በስልጣን ላይ ያሉ የአፍሪካ መሪዎቻቸውን ተጠያቂ ማድረግ እንዲችሉ ለማብቃት መሆኑን ያስረዳል።